የምናመሻችሁ የጋቢና ቪ አድማጮች የዕለተ አርብ ጥቅምት 5 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች አሰናድተን አብረናችሁ እናመሻለን። ከእነዚህም መካከል በየአመቱ በዋሽንግተን ዲሲ የሚካሄደው የአፍሪካ ሩጫ የፊታችን ቅዳሜ ይካሄዳል። በዋነኛነት ቁጥራንት ትውልደ ኢትዮጵያውያንን እና ሌሎች የአፍሪካ ወንድምና እህቶቻችንን በጋራ ለማገናኘት ለማቀራረብ ታስበ ወይት የሚዘጋጅ ዝግጅት ነው። የሩጫውን አዘጋጅ ዶክተር ጋሻው አብዛን ነው የሰማችሁት። ስለ ዓላማውና አጠቃላይ የውድድሩ ሁኔታ የሚዳስስ አንድ ዘገባ ይኖረናል። እየተመረቀ ያለው የእሱም የሕይወት ታሪኩን አስመልክቶ ራሴ ጻፈው ነው እና በዛ ውስጥ የእሱ የፖለቲካ አመለካከቱን፣ የኖረውን ኑሮ፣ ስኬቱን፣ እውነተኛ የሆነ ድምፁን ነው የምታዩት በዛ መጽሐፍ ላይ። አሁን ደግሞ የሰማችሁት የሎሬት ለማጉያን ልጅ ወይዘሮ ሰላማዊት ለማን ነው። የሎሬት ለማጉያን ስራዎች ለመዘከር የሚደረግ አንድ እንቅስቃሴን የሚያስቃኝ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችን ማዘጋጅተናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሻው እኔ ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ሀብታሙ ስዩም የሀገር ውስጥና የውጭ ዜናዎቻችንን ሊያሰማን ተዘጋጅቷል። ወደ ሀብታሙ I'm a ganhar የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የኬንያ አቻቸው ኡሁሩ ኬንያታን በዋይት ሃውስ አግኝተው አነጋግረዋል። ፕሬዚደንት ባይደን ስልጣን ከያዙ ወዲህ ያነጋግሯቸው የመጀመሪያው አፍሪካ መሪ ኬንያታ ሆነዋል። የሁለቱ ሀገራት ስትራቴጂካዊ ትብብር አስፈላጊ መሆኑን የገለጹት ባይደን ሁለታችንም ቁልፍ ቀጠናዊና ዓለም አቀፍ ተግዳሮቶችን በተመለከተ መነጋገር አስፈላጊ መሆኑን ያመንበት ይመስለኛል ሲሉ አክለዋል። ዋይት ሃውስ በወጣው መግለጫ በውይይቱ ሁለቱ መሪዎች ለዲሞክራሲና ሰብአዊ መብቶች መከታ ለመሆን ቀጠናዊ ሰላምና ጸጥታን ለማሻሻል እንዲሁም ምጣኔ ሀብታዊ ብልጽግናን ለአየር ንብረት ተስማሚ በሆኑ መፍትሄዎችና ታዳሽ ኃይሎችን በመጠቀም ለማፋጠን ስላላቸው ቁርጠኝነት ተወያይተዋል። ዋይት ሃውስ በመግለጫው ሁለቱ መሪዎች ግልጽና ተጠያቂነት ያለበት የፋይናንስ ሥርዓት መዘርጋት ያለውን አስፈላጊነት እንዲሁም በሶማሊያና ኢትዮጵያ ላሉ ግጭቶች ሰላማዊ መፍትሄዎችን ማምጣት ስለሚቻልበት ሁኔታ መክረዋል። የኬንያ ጎረቤት በሆነችው ኢትዮጵያ ሰሜናዊ ክፍል ጦርነት ከተቀሰቀሰ አንድ ዓመት ሊደፍን ተቃርበዋል። ግጭቱ ቁጥራቸው በውል ያልታወቁ ሰዎችን ለ ሞት ዳርጓል። ከሟቾች ቁጥር ጋር በተያያዘ ስምምነት ባይኖርም በተባበሩት መንግስታት ድርጅት ግምት 5.2 ሚሊዮን ያክል ሰዎች ለሰብአዊ ቀውስ፣ 63 ሺ ያክሉ ደግሞ ወደ ጎረቤት ሀገር ሱዳን እንዲሰደዱ ተገድደዋል። ከውይይቱ በኋላ ባይደን የምስራቅ አፍሪካን ሰላምና ደህንነት ለማሻሻል ዩናይትድ ስቴትስ እና ኬንያ ተጨማሪ ሊያደርጓቸው በሚችሏቸው ተግባራት ዙሪያ መወያየታቸውን ተናግረዋል። ሁለቱም መሪዎች ኢትዮጵያን በስም አልጠሩም። ይሁንና የዋይት ሀውስ ቃል አቀባይ ጄን ሳኪ ሀገር እንደተወያዩ አረጋግጠዋል። በመንግስት የሚተዳደረው የፓኪስታን ዓለም አቀፍ አየር መንገድ የጎርቤት ሀገር አፍጋኒስታን ታሊባን ባለስልጣናት ጣልቃ ይገባሉ በሚል ክስ ወደ አፍጋኒስታን ካቡል የሚያደርገውን በረራ ማቋረጡን ትናንት አስታውቋል። ውሳኔው የመጣው የታሊባን ባለስልጣናት የፓኪስታኑ አየር መንገድ የሚያስከፍለውን የበረራ ዋጋ የማይቀንስ ከሆነ የበረራውን መስመር ልናቋርጥ እንችላለን የሚል ማስጠንቀቂያ ባወጣ በተመሳሳይ ቀን ነው። የፓኪስታን አየር መንገድ ቃል አቀባይ አብደላ ካህን ለቪኦኤ ትናንት በሰጡት መግለጫ ከእስላማባድ ወደ ካቡል የምናደርገውን በረራ ላልተወሰነ ጊዜ አቋርጠናል ብለዋል። የፓኪስታን አየር መንገድ ወደ አፍጋኒስታን የሚበረው ለሰብአዊ እርዳታ ሲባል ብቻ ነው ያሉት ቃል አቀባዩ የፓኪስታን አየር መንገድ አፍጋኒስታንን ከተቀረው ዓለም ጋር የሚያገናኝ ብቸኛው አየር መንገድ መሆኑንም ተናግረዋል። ነጠላውን የጆንሰን እንድ ጆንሰን የኮቪድ-19 ክትባት የወሰዱ ሰዎች ከፋይዘር ወይም ሞደርና በሚወስዷቸው የማጠናከሪያ ክትባቶች የበለጠ የመከላከል አቅም ሊያገኙ እንደሚችሉ አንድ አዲስ የክሊኒካል የመጀመሪያ ጥናት ውጤት አስታውቋል። በዩናይትድ ስቴትስ ብሔራዊ የጤና ተቋም የተደረገው ጥናት እንዳመለከተው የጆንሰን እንድ ጆንሰን ክትባትን የወሰዱ ሰዎች የሞደርና ማጠናከሪያ ክትባት ከወሰዱ በኋላ የሰውነት የተፈጥሮ መከላከያ አቅማቸው 76 ጊዜ እጥፍ አድጓል። የፋይዘርን የማጠናከሪያ ክትባት ከወሰዱ በኋላ 35 ጊዜ እጥፍ ከሚያደርገው የተፈጥሮ መከላከያ ጋር ሲነጻጸር ከእጥፍ በላይ የሚባል መሆኑን አሳይተዋል። አጥኚዎቹ ሁለተኛው የጆንሰን ኤን ጆንሰን ክትባትን የወሰዱ የሰውነት የተፈጥሮ መከላከያ አቅማቸው የሚያድገው በአራት እጥፍ ብቻ መሆኑን አመላክተዋል። ጥናቱ ይፋ የተደረገው የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር አንድ የጆንሰን ኤን ጆንሰን እና ሌላ ሁለት የሞደርና ክትባትን ማጠናከሪያ ክትባት የመስጠቱን አስፈላጊነት መወሰን ይቻል እንደሆነ ለመነጋገር የሁለት ቀን ስብሰባ ካደረገ በኋላ ነው። በኮቪድ-19 ወረርሽኝ ምክንያት ባለፈው ዓመት ሳይካሄድ የቀረው ከአፍሪካ ስመጥር የፊልም ፌስቲቫሎች መካከል አንዱ የሆነው ፓን አፍሪካን ፊልም ፌስቲቫል በሳምንቱ መገባደጃ ዳግም በቡርኪና ፋሶ ይከፈታል። 52 ዓመታትን ያስቆጠረው በምህፃሩ ፌስፓኮ ተብሎ የሚጠራው ፌስቲቫል ዘንድሮ ወደ ሰላሳ ከሚጠጉ ሀገራት የመጡ ፊልሞች ይቀርቡበታል። የሲኒማ ባለሙያዎችና አፍቃሪያን ከአፍሪካና ከሌሎች ስፍራዎች ወደ ዋጋድጉ ያመራሉ። ሀገራቸውን በዘጋቢ ፊልም ዘርፍ ከወከሉት መካከል አንዱ የሆነው የቡርኪና የቡርኪናቤው ባለሙያ ማሞኑ ሳኖኑ ኦመኔ በሌሊት የሴተኛ ዳሪነትን ስራ የሚሰሩ ሴቶችን ልጆች ስለሚጠብቁ ሞግዚቶች የሰራውን ፊልም ለማሳየት ተሰናድተዋል። የፌስቲቫሉን ታላቅነት ያወሳው የፊልም ባለሙያ በፌስቲቫሉ ላይ ፊልሙ መታየቱ ከአፍሪካ አልፎ በመላ ዓለም እንደ መታየት መሆኑን ጠቁሟል። ሳሙን፣ ለዜናው አመሰግናለሁ። እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አማሐሪክ ብላችሁ ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። ታላቁ የአፍሪካ ሩጫ በየአመቱ በዋሽንግተን ዲሲ የሚካሄድ ትውልደ ኢትዮጵያውያንና አፍሪካውያንን ለማቀራረብ ታስቦ የተሰናዳ ዝግጅት ነው። በኮቪድ-19 ስርጭት ምክንያት ባለፈው አመት ያልተካሄደው ይህ የስፖርትና በጎ አድራጎት ዝግጅት የፊታችን ቅዳሜ ረፋድ ላይ የሚከናወን ሲሆን በርካታ ሰዎች በውድድሩ ለመካፈል ተመዝግበዋል። ሀብታሙ ስዩም ምሽቱን የዝግጅቱ አዘጋጅ የሆኑትን ዶክተር ጋሻው አብዛን አግኝቶ አነጋግሯቸዋል። ከስፖርት የተሻገረው ዝግጅት ያነገባቸውን አላማዎች ከሚያስረዱበት ይጀምራል። ይህ ዝግጅት ከሩጫ በላይ ነው። በተለያዩ ምክንያቶች ሶስት አላማዎች ነው ያሉት። የመጀመሪያው አላማ የትኛውም ሀገር የተለያዩ ማህበራዊ፣ ባህላዊ፣ እምነታዊ ሀብት አለው እና የትኛም አገር አትሌቲክሱ ወይም ሩጫ አንድ ሀብታችን ነው የምንቆጥረው እና እሱም ተንትረሰን በዋነኛነት ቁጥር አንድ ትውልደ ኢትዮጵያውያንን እና ሌሎች የአፍሪካ ወንድምና እህቶቻችንን በጋራ ለማገናኘት ለማቀራረብ ታስቦ የት የሚዘጋጅ ዝግጅት ነው። በቁጥር አንድ አላማው ቢዋኖችንም ሆነ ሌሎች አፍሪካ ወንድምና እህቶቻችንን በሁለተኛነት ደረጃ እዚህ አገር ተወልደው ያደጉ ህጻናትን ወደ ባህላቸው ወጋቸው፣ ወደ ሀገራቸው የበለጠ ለማቀራረብ የበለጠ ያልኩበት ምክንያት እንግዲህ ወላጆች በተለያየ መንገድ የራሳቸውን የሆነ ጥረት ያደርጋሉ። ከዛ ደግሞ ባሻገር ከተለያየ የዚህ የአሜሪካ ግዛት የሚመጡ ለምሳሌ ከአትላንታ ሚቺጋን የሚመጡ አሉ፣ ከዳላስ የሚመጡ አሉ፣ ኮሎራዶ የሚመጡ አሉ። እና ከነዚህ አይነት የመጡ ህጻናት ጋር አንድ ላይ ሆነው የማውራት የልምድ መቀያየር እድሉን ይሰጣቸዋል። ሶስተኛው ደግሞ በየአመቱ እንደምናረገው ከዚህ ዝግጅት የሚገኝ ከገቢው የተወሰነ ድርሻ ለበጎ አድራጎት ድርጅቶች ይደረጋልና በዚህ አመት ከእያንዳንዱ የሚገባው ተመዝጋቢ ክፍያ አምስት ዶላር ለመሰረት መብራቴን አምባሳደር አድርጎ ለሾመው የልብ ሙማን እና የህፃናት መርጃ ድርጅት ድጋፍ ይደረጋል። አም የዘንድሮ ዝግጅት ይዘቶች ምንድን ናቸው? የቶቹ ታዋቂ ሰዎችስ ይሳተፋሉ? ከዚህ በፊትም የተለያዩ ታዋቂ ሰዎች መሳተፋቸውን ታሳቢ በማድረግ ነው። በተለየ ለየት የሚያደርገው ምንድን ነው? በሁለት መንገዱ ነው። አንደኛ ህጻናቶቹ ዝግጅት ሰፋ ብሎ በሚካሄድበትን እንዲሆን ጥረት አድርገናል። ሁለተኛ ደግሞ ሀብታሙ እንደምታውቀው ትላልቅ ስሞች ኢትዮጵያን በኦሎምፒክና በዓለም ሻምፒዮና ስሟን ያስጠሩ ጀግኖች እዚህ በሰሜን አሜሪካ በተለያየ ግዛት በተለያየ ምክንያት እየኖሩ የሚገኙ አሉ። እንደ ሚሊዮን ወልዴ፣ ሀይሉ መኮንን ያሉ ሯጮችን ሙሉጌታ ወንድሞ ያሉ ሯጮች እና ለነሱ አይነት ሯጮች ብዙ ኑ በፊት ከህፃናቶቹ በኋላ ከፊት ለፊት ሆነው የሚወዳደሩበትም ዝግጅት አለ። ያ ዝግጅት እኝን የቀድሞ አትሌቶችን ለማሰብ ለማክበር እና ምስጋና ለማቅረብ በሚል የሚካሄድ ነው። ስመጥር የሆኑ አትሌቶች ናቸው። ከሀያ አምስት በላይ ስመጥር የሆኑ በጠቅላላ ግን በዚህ በሩጫ ዓለም ውስጥ ህይወታቸው ያለፈ ሀምሳ አራት በስማቸው የተሰራ ቁጥር አለ የሚሳተፉበት ዝግጅት የሚሆነው ከዛ ደግሞ ሶስተኛ ከአዲስ አበባ ድረስ ቁጥሬ ዱለቻ የኦሎምፒክ ምክትል ፕሬዚዳንት ብርሃን ያድሬ፣ የሚገኙበት እነ ገንዘቤ ዲባባ፣ ስለሺ ስህን፣ ደራርቱ ቱሉ በዋና ክብር እንግዳነት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ጨምሮ፣ ሌላ በርካታ ሰዎች የሚገኙበት ዝግጅት ነው የሚሆነው። ይሄ ለየት ያደርገዋል። ሀብታሙ፣ የተለያዩ መልእክቶች ደምቀው እንዲሰሙበት የሚፈለግ አይነት ዝግጅት ይመስለኛል። በዘንድረው ዝግጅት ምን አይነት መልእክቶች የበለጠ እንዲጎሉ ኢትዮጵያውያን ትውልድ ኢትዮጵያውያን እንዲነ ነጋገሩባቸው እንዲወያዩባቸው ትፈልጋላችሁ? በዚሁ አጋጣሚ የሚገናኙ ሰዎች በጣም ጥሩ ጥያቄ ነው። መሪ ቃላችን አብሮነት መሻል ነው የሚል ነው። አብሮነት መሻልን በብዙ መንገዱ ልናዩ እንችላለን። በኢኮኖሚው፣ በባህሉ፣ በሃይማኖቱ፣ በፖለቲካው አብሮነት መሻል ነው ብለን እናምናለን እና በዛ ዙሪያ ላይ ነው እንደ መሪ ቃል ሆኖ እያጠነጠነ እና እኛም በህዝቡ ዘንድ የመነጋገሪያ ርዕስ ሆኖ መታሰብ እንዲችል ታስቦም ደግሞ ወደ ተግባር የሚሻገርበትን መንገድ እንዲያገኝ የምናለ or not ተስፋ የምናደርገው የዘንድሮ ውድድር የኮቪድ-19 ድባብ ባልጠፋበት ሁኔታ ነው የሚደረገው ልዩ የጥንቃቄ እቅዶችስ አሏችሁ ወይ በተሳታፊዎች ቁጥር ላይ ምን አይነት ጫና ፈጠረ በመጀመሪያ ደረጃ የዋሽንግተን መንግስት እንደዚህ አይነት ጋደሪንግ በምናደርግበት ጊዜ ቁጥሩን ገድቦታል የምናሳትፈውን ተሳትፈው ተሳታፊዎች ቁጥር በሁለተኛነት ደግሞ እኛም ተሳታፊዎች በሚችሉ መንገድ ማስክ እንዲ እንዲያደርጉ ከዛ በተረፈ ደግሞ ሳኒታሪ ጆሮችን በመጠቀም የበኩላችንን ጥረት እናደርጋለን። በዋዜማው የሚደረግ የምስጋናና የሽልማት መሰናዶ ስለመኖሩም ሰምተን ነበረ። ታላቅ አፍሪካ ሩጫ አላማው ያለንን ሀብት ተጠቅመን የተለያዩ ዓላማዎችን ማሳካት ነው። ከዛ አንዱ አካል የሆነው ምንድን ነው ኢምፓክት አዋርድ የሚባላለን። ኢምፓክት የሚለውን በአማርኛ ሁሌታው በኛ አይምሮ ውስጥ ያለውን ህሳቤ መግለጹ ባህራዊነት፣ በስኬታማነት ወይም በተነሳሽነት ወይም በመልካም ተጽዕኖ ፈጣሪነት። አላማው እንደ ሩጫ በሙሉ ያለን ሀብት፣ ሀብት ስል ለኢትዮጵያ በድርቅ የምንታወቅ ሀገርን ቀይሮ በሩጫ እንድንታወቅ ያደረገው አትሌቲክሱ ነው፣ አትሌቶቻችን ናቸው። እዛውም ደግሞ አትሌቲክሱ በአትሌቲክሱ መስክም ይሁን በስነ ጥበቡ፣ በስራ ፈጠራ ዙሪያ እኛን ኢትዮጵያውያኖችንም ሆነ አፍሪካውያኖችን ያገዙ ያነሳሱ ተምሳሌት የሆኑ ሰዎችን አክብረን ለተለያየ ለተጨማሪ መልካም ስራ እንዲሰሩ ምስጋና ምናቀርብበት ፕሮግራም ነው። የዘንድሮ ተወዳዳሪዎችም ተወዳዳሪዎች በሶስት ዘርፍ ነው። በስፖርት፣ በስነ ጥበብና በስራ ፈጠራ የሚሸምና ነገ ማታ ላይ እንደሚታወሰው በመጀመሪያው ሩጫ ዝግጅት ልበል ዝግጅት ዋዜማ ላይ ሶስት ሰዎች በእነዚሁ ዘርፎች ከስፖርቱ ኮማንደር አትሌት ደራርቱ ቱሉ፣ በስነ ጥበቡ አርቲስት ቴዲ አፍሮ ወይም ቴዎድሮስ ካሳሁን እና በስራ ፈጠራው ደግሞ ሚስተር ማርክ ኢትዮጵያ ውስጥ ብዙ ዩኒቨርሲቲዎች እና ሀይ ስኩሎች ላይ በቴክኖሎጂ ዙሪያ ስቲም ፓወር የሚባል ድርግ ተሸልመዋል። እና በዚሁም አመት እንደዚሁ ስማጠር የሆኑ ትልቅ አስተዋጽኦ ያደረጉ ሶስት ሰዎች በዘንድሮ አመት ላይ ሽልማት ያገኛሉ። እንደዚህ ያለ ዝግጅት ያውም በባህር ማዶ ለማዘጋጀት ትልቅ ፈተና፣ ትልቅ መሰናክል ያለው ይመስለኛል። ምን አይነት ፈተናዎች እስከዛሬ ድረስ ገጠሟችሁ? በምን ሁኔታ ተፈቱ እንግዲህ ይሄ ዝግጅት ወጣትና አዳጊ ዝግጅት ነው፣ እና ብዙ አንተ እንዳልከው ፈተናዎች አሉ። በተለይ ደግሞ በሰው ሀገር እንዳልቀው ስላሰምርበታለሁኝ ያጋጠመን ችግሮች አሉ በርካታ አሉ። የሚፈታተኑም ነገሮች ቀላልም አይደለም። በጎ አድራጎት ድርጅት ተመስርቶ የሚሰራ ድርጅትም ነው። ብዙ ልዘረዝር ይችላለሁ። በዋናነት ግን እዚህ ሀገር የሰው ሀይል ለምሳሌ ቮለንትሪዝም ወይም ደግሞ በኮፈካ አገልግሎት የምንለው በአማርኛ እጥረት አለ። ያንን ባህል ልናዳብር ይገባል እና ምናልባት ገና እያደገ ያለ ጉዳይ ስለሆን ይችላል። ግን ወደፊት በዛ ዙሪያ ላይ በዚህም የአንተንም ዝግጅት የሚያዳምጡ ሰዎች መደገፍ ከፈለጉ ባካችሁ፣ ብዙ ሰዎች እንፈልጋለን በዚህ ዝግጅት ላይ እንድታግዙን። የአሁኑም ባይሆን ስለደረሰ የሚቀጥለው ላይ የሚል መልእክት ለማስተላልፎ ነው። እሱም ፈተና ነው፣ ቮለንተሮችን ወይም ደግሞ በጎ ፈቃድ አገልግሎት የሚሰጡ ሰዎችን ማግኘት ከብዙዎቹ አንዱ። እጅግ በጣም አመሰግናለሁ ዶክተር ጋሻው አብዛ። ታላቁ የአፍሪካ ሩጫ ወይም ግራንድ አፍሪካን ረን የተሰኘውን ዝግጅት በተመለከተ ለሰጠህን ማብራሪያ በእጅጉ አመሰግናለሁ። አመሰግናለሁ አብታሁን ወይም እግዚአብሔር ይስጥልኝ። ፕሮግራማችን ከአሜሪካ ድምፅ ራዲዮ እንደቀጠለ ነው። ባለፈው ዓመት ከዚህ ዓለም በሞት የተለዩት የሎሬት ለማጉያ ስራዎችን ለመዘከር የፋውንዴሽን ማቋቋማቸውን ቤተሰቦቻቸው ይፋ አድርገዋል። በህይወት እያሉ የክብር ዶክትሬት የተሰጣቸው ሎሬት ለማጉያ በፍየል ቆዳ ላይ ስዕል በመሳል ብቸኛውና የመጀመሪያው ሰአሊ ሲሆኑ፣ ስራቸውን ለትውልድ እንዲተላለፍ የህይወት ታሪካቸውን አስመልክቶ የተጻፈ መጽሐፍ ተመርቋል። አባታቸውን ፈለግ መከተላቸውን የሚናገሩት ወይዘሮ ሰላማዊት ለማ በበኩላቸው ፋውንዴሽኑ የተቋቋመው የአባታቸውን ዓላማ ለማሳካት መሆኑን ተናግረዋል። ፀሐይ ዳምጠው ተጨማሪ አላት። በህይወት እያሉ የክብር ዶክተሬት የተሰጣቸው ሎሬት ለማጉያ ጉያ በፍየል ቆዳ ላይ ስዕል በመሳል ብቸኛውና የመጀመሪያ ሰዓሊ ናቸው። ሎሬት ለማጉያ በዘጠና በ92 ዓመታቸው ያረፉ ሲሆን ዕድሜያቸውን በስዕል ስራ ያሳለፉ እንደሆነ ይነገርላቸዋል። አንደኛ አመት የመታሰቢያ ዝግጅት በአዲስ አበባ ኦሮሞ ባህል ማዕከል በተሰናዳበት ዕለት በስማቸው ፋውንዴሽን መቋቋሙን ቤተሰቦቻቸው አብስረዋል። የዘርፈ ብዙ ባለሙያ የሆኑት ልጃቸው ወይዘሮ ሰላማዊት ለማ ስለ ፋውንዴሽኑ ዓላማ ይናገራሉ። ያው እንግዲህ የፋውንዴሽኑ ዓላማ ዋናው እሱን መተካት ነው። የእሱ የጥበብ ስራው በዓለም ዙሪያ እንዲሰራ ድሮም እሱ በህይወት እያለ ያሰራ ስለነበረ፣ ይጥር ስለነበረ፣ ከተለያዩ ሀገሮች ጋር ካልቸር ኤክስቼንጅ ያደረግ ስለነበረ፣ ያንን በመመርኮዝ ፋውንዴሽኑ በተጨማሪ እሱ ትምህርት ቤት ላይ ብዙ ይሰራል፣ ቅርሶች ላይ ብዙ ይሰራልና የሱ የጀመረው ነገር ማስቀጠል በሚለው ነው። ሎሬት ለማጉያ በህይወት እያሉ የራሳቸውን የግል ታሪክ በመጽሐፍ መልክ አሰናድተው ያስቀመጡ ሲሆን አሁን ላይ መጽሐፉ ዘመን ተሻጋሪ እንዲሆን ቤተሰቦቻቸው አሳትመው አስመርቀዋል። ይላሉ ወይዘሮ ሰላማዊት። እየተመረቀ ያለው የእሱ የህይወት ታሪኩን አስመልክቶ ራሱ የጻፈው ነው እና በዛ ውስጥ የእሱ የፖለቲካ አመለካከቱን፣ የኑሮውን ኑሮ ስኬቱን፣ እውነተኛ የሆነ ድምፁን ነው የምታዩት በዛ መጽሐፍ ላይ እኛ ለሚቀጥለው ለልጆቹና ና ለልጅ ልጆቹ እንዴት አድርገን ያንን ትግል በህይወታችን ያለውን ነገር እንዴት ማለፍ እንዳለብን ሁሉም ነገር ሳይደብቅ የጻፈበት መጽሐፍ ነው እየተመረቀ ያለው። የአባታቸውን ፈለግ መከተላቸውን የሚያወሱት ወይዘሮዋ ከአምስቱ የሎሬት ለማጉያ ልጆች መካከል አራቱ በፍየል ቆዳ ላይ ስዕል ይስላሉ። የልጅ ልጆቻቸውም እንደዚሁ ያደርጋሉ። እናም ተተኪ አፍርተዋል ብለዋል። ሎሬት ለማጉያ ሀሳባቸውን፣ የሕዝባቸውን ችግር፣ የአኗኗር ዘይቤ፣ ወግና ባህል በአጠቃላይ ሁሉንም የህይወት መስተጋብር በስዕል ነው የሚገልጹት ያሉት ደግሞ የሙያ አጋራቸው አርቲስት ግርማ ቡልቲ ናቸው። በእውነቱ ይሄ ለክቡር ዶክተር አርቲስት ለማጉያ የተመሰረተው ፋውንዴሽን ለብዙ አርቲስቶቻችን፣ በተለይ ኢትዮጵያ ውስጥ ላሉ አርቲስቶች ከፍተኛ የሆነ አርአያነትና ምሳሌ ያለው ነው። ምክንያቱም እሳቸውን በምናይበት ጊዜ እንደ አንድ ክልል የሚወሰኑ አይደለም፣ እንደ አንድ ሀገር የሚወሰኑ አይደለም። ዓለምን የሚወክሉና ብዙ ጊዜ ባህላቸውን፣ ታሪካቸውን፣ ትውልዳቸውንና የዚችን ሀገር መልካም ገጽታ ለሌላኛው ዓለም በአርት በስነ ጥበብ ታሪክ ውስጥ እንዴት ማንጸባረቅ እንደሚቻል ለሌሎች ከእሳቸው ቀጥለን እየመጣላለን አርቲስቶች ከፍተኛ ሪያ የሆኑ ሰው በመሆናቸው ለኒህ አይነት ሰው እንደዚህ አይነት የመታሰቢያ ፋውንዴሽን መመስረቱ በጣም አስፈላጊና ለኢትዮጵያ አርቲስቶች በሙሉ ትልቅ ሞራልና መነሳሳትን የሚፈጥር ነው። የኚህ እንቁ ሰው ስራዎችን ማስቀጠል ዘርፉን ከማበረታታት አልፈው ሀገራዊ ፋይዳ አለው ያሉት ደግሞ የቀድሞ የኦሮሚያ ባህልና ቱሪዝም ኃላፊ አቶ ከበደ ደሳ ናቸው። ስራቸው ለየት የሚሉበትና ና ስማቸው የሚነሳበት በቆዳ ላይ ስዕል በማሳል ነው የሚታወቁት። ይሄ እንደ አገርም እንደ ህዝብም እንደ ኦሮሞ ህዝብም እንደ ኢትዮጵያም እንደ አፍሪካም እንደዚህ አይነት ሙያ እጅግ ክሬቲቪቲ ያለውና የሚደነቅ የት ነገር የማይገኝ ተወዳዳሪ የሌለው ስራ ነው የአገር ክብር ሀገርን የሚያስከብር ስራ የሰሩ በስማቸውም በስራቸውም ለሚዝን በሚል ቅጽል ስም የሚታወቁት በአፍሪካ ደረጃ ትልቅ አንጋፋ አርቲስት ብቸኛ አርቲስት በዚህ ሙያ የሚታወቁ ሰው ናቸው። እንግዲህ በተለያየ መንገድ ነው እሳቸውን አስተዋጽኦ የምናየው። አንደኛ ስራው ራሱ ያልተለመደ ነው። በዓለም ላይ ያልተለመደ ሙያ ነው። በቆዳ ላይ እንደዚህ ስዕል መሳል አልተለመደም። አዲስ ፈጠራ አምጥቷል ማለት ነው። በአርቱ ዘርፍ እጅግ ከፍተኛ አስተዋጽኦ ነው ያለው። ለሀገር የማያልፍ ነገር የሰራ ሰው እሳቸው። በሀገር ወዳድነታቸውም ይታወቃሉ። ማንነታቸውን እያከበሩ፣ እያሰፉ፣ እያስተዋወቁ ለሀገርም አንድነት ለእኩልነትም እጅግ በጣም የታገሉ ና፣ በዚህም ምክንያት በተለያዩ ጊዜያት በተለያዩ ስርዓት ውስጥ ወቀሳ የደረሰባቸውና መከራያዩ ታላቅ አንጋፋ አርቲስት፣ አስተማሪ፣ የሀገር ኩራት፣ የኦሮሞ ኩራት የሆኑ ሰው ስለሆኑ ይገባቸዋል በሚል ነው። እንግዲህ እሳቸውን ብቻ አደለም አርቲስቶቻችን፣ ትላልቅ አርቲስቶቻችንን እውቅና እንሰጣለን ከዚህ ጋር በማያያዝ ነው ፋውንዴሽናቸው መመስረትም ዛሬ መታሰቢያ መደረጉ። በሎሬት ለማጉያ ስም የተመሰረተው ፋውንዴሽን የአርት ትምህርት አጫጭር ስልጠናዎችና መደበኛ ትምህርት የምትሰጥበት እንደሆነ ተነግረዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። ቀጣዩ መሰናዷችን የአየር ብክለትን የሚቆጣጠር አንድ ቴክኖሎጂ ያስተዋውቀናል። የኦዲት በቀለ ስታንቶን ነዋሪነቷ በእንግሊዝ አገር ያደረገች የቴክኖሎጂ የፈጠራ ባለሙያ ስትሆን ኦፕን ሴንሰርስ የተሰኘ የቴክኖሎጂ ተቋም መስራችና ዋና ስራ አስፈጻሚ ናት። ኦፕን ሴንሰርስ በአሜሪካና በአውሮፓ ላሉ ትላልቅ ተቋማት የአየር ብክለት መጠን መጠቆሚያ መሳሪያዎች ላይ ሶፍትዌር የሚገጥም ተቋም ሲሆን ዮዲት ለዚህ ፈጠሯ መነሻ የሆናት የመጀመሪያ ልጇ የነበረባት የአስም ችግር እንደሆነም ትናገራለች። ኤደን ገረመው ዮዲትን አነጋግራ ተከታዩን አሰናድታለች። ዮዲት በቀለ ስታንቶን የተወለደችው ኢትዮጵያ ሲሆን ከጊዜ በኋላ ወደ አሜሪካ እንደመጣች ትናገራለች። ልጅ ሆኜ አዲስ አበባ ነበርኩኝ። ያ ኮሚቴ ሄድ ነበረ። ከዛ ወደ ሚሽገን ሀይ ስኩል ገባውና ሀይ ስኩል ቤተሰቦቼ ወደ ሜዲሲን ነበር የሚገፉኝ። እኔ ደግሞ ወደ አስራ አራት አመቴ ላይ የሀይ ስኩል አስተማሪ ኮምፒውተር የተሰነካካ ምናምን አየኝና በራሱ በኪሱ ገንዘብ ገዛልኝ እዛው ትምህርት ቤት ማለት ነው። እና ፍሪ ፔሪዮድ ሰጡኝ። ስለዚህ ከአስራ አራት ዓመት የጀመረው ያው ፕሮግራሚንግ እየሞካከርኩ ነበረ ጌም ሰራ ነበር ምናምን እና በቃ ነው ፍቅር ያዘኝ ከኮምፒውተር ጋር። ከዛ በኋላ እንደምንም ብዬ እንግዲህ ስዝ ናይንቲን ስለነበረ ብዙም የኮምፒውተር ሳይንስ ዩኒቨርሲቲ ፕሮግራሞች አልነበሩም። ግን ዩኒቨርሲቲ ተማርኩኝ ኮምፒውተር ሃርድዌር የመጀመሪያ ዲግሪ ወሰድን። ከዛ በኋላ ደግሞ የኮምፒተር ሳይንስ ገባሁ። ዮዲት ካደገች በኋላ ወደ እንግሊዝ ሀገር በማቅናት በተለያዩ ተቋማቶች ውስጥ እያገለገለች ሲሆን የሁለት ልጆች እናት ለመሆን በቅታለች። ነገር ግን እናትነት ቀላል አልነበረም። በተለይም የመጀመሪያ ልጇ የአስም ታማሚ መሆኗ በየጊዜው ሐኪም ቤት እንድትመላለስና እንድትጨነቅ ያደርጋት ነበር የልጇ አስም ሳይብስና ሳይጥላት በፊት ለመከላከል በማለትም የአየር ብክለት መቆጣጠሪያ መጠቆሚያዎችን እየገዛች በቤቷና በግቢዋ ዙሪያ ታስቀምጥ እንደነበረ የምትናገረው ዮዲት፣ ይሄ የግል ተሞክሯ ታዲያ ኦፕን ሴንሰር ስትል የሰየመችውን ተቋም እንድትመሰረትም ምክንያት ሆኗታል። መጀመሪያ እንግዲህ የሴንሰር ኢንትረስት የጀመርኩት ታላቋ ልጄ ትንሽ እያለች አዝማ ነበራት። ሲቪር ነበር እና ብዙ አታክ ይኖርባታል፣ ሆስፒታል ያስገባት ነበር፣ ያመላልሳት ነበር ና እና የጠረጠርኩት ይሄ ፖሊሽን፣ የአውትሳይድ ፖሊሽን ሜቢ አዝማን ችግር እያደረገ ነው ወይ ጥያቄ ነበረኝ በልቤ እና ሴንሰሮች ማድረግ ጀመርኩኝ ከቤት ጀርባ እና ያንን ዴታውን ያው ስራዬ ስለሆነ ዴታውን እያየሁ ዴታውን ኢንተርኔት ላይ ፐብሊሽ ማድረግ ጀመርኩ። ሌላ ሰዎች ኢንትረስት ካላቸው ብዬ ነበራቸው የራሳቸውንም ደግሞ ፐብሊሽ ማድረግ ጀመሩ። ከዛ ያው አቀራበር ለእነሱ ደግሞ እንዲቀላቸው ለሌላ ሰዎች እንዲቀላቸው፣ ከዛ የመጀመሪያ ሰዎች ያው ቢልዲንግ ማኔጅመንት ሪል ስቴት፣ ብዙ ሪል ስቴት ያላቸው ሰዎች እንደ ለእኛ ስቲ እርጅን ግን የ ኢንተርኔት ላይ ፐብሊሽ የማይደረግ ሳይሆን የራሳችን የፕራይቬት እና ፕራይቬት ዴታችን ስለሆነ አንድ እዚ አናሌቲክሱን ስሪሊንግ በዚህ ሴንሰሮቹ ያው አንድ አይነት ናቸው። ሌሎችም ሴንሰሮች እንፈልጋለን ምናም ማለት ስጀምሩ እሺ ያልኩና ከዛ እነሱ ያው ቢዝነስ ሆነ ማለት ነው። ይህን ያህል በፕላን አልነበርም። ቀስ እያለ ተጀመረ፣ ከዛ ተስፋፋ። አሁን ክላይንቶቻችን ሞስሊ ዩሮፕ እና ኖርስ አሜሪካ ናቸው። ነው ኦፕን ሴንሰርስ ላለፉት አራት ዓመታት በትላልቅ ተቋማት ውስጥ የሚገጠሙ የአየር ብክለት መጠቆሚያ ሶፍትዌሮችን በመግጠም ና መረጃዎችን በማሰባሰብ የሚሰራ ተቋም ሲሆን በቅርቡ የአራት ሚሊዮን ዶላር መዋለ ንዋይ ድጋፍ ማግኘቱ ና ተቋሙ እያደገ መምጣቱንም የምትገልጸው የወዲት በተለይም ኮቪድ አስራ ዘጠኝን ለመቆጣጠር ቴክኖሎጂ በሰፊው እንደሚያገለግል ታስረዳለች። ከኮቪድ በጣም ብዙ ነገሮች አሉ። ሰዎች በጣም እየታመሙ እና እየሞቱ ቤት ውስጥ ደግሞ የደረቀ አየር ኮቪድን ሞር እንዲሰራጭ ያደርገዋል። ትንሽ ዩሚዲቲ ሀየር የሆነ አየር ኮቪድ በሰባ ፐርሰንት ሌስ እንዲሰራጭ ይለዋል። ስለዚህ በጣም ትልቅ ዲፈረንስ አለው። ነው ነገሮች በጣም ኢንትረስቲንግ ናቸው። ሪሰርቾቹ እየወጡ ነው። ፎር ፕሮዳክት ላይ አስፋፋ ነው። ምክንያቱም አሁን ሰዎች ኦፊስ ሲገቡ ብዙ ሰው መግባት አይችልም። ለምሳሌ መቶ ሰዎች ካሉሽ ኦፊስ ውስጥ ሀያ አምስት ሰዎች መግባት ይችላሉ። ስለዚህ ያንን የሚቆጣጠር ፕሮዳክቶች እና ያንን ከአምስቱ በላይ እንዳይሄድ ፕሮጀክቶች አቀርብን አሁን አዶፕት እያደረጉት ነው። ዮዲት የቴክኖሎጂ ዘርፍ ላይ እጅግም ብዙ ሴቶች እንደማይታዩ አንስታ፣ ነገር ግን ዘርፉ እንደሚታሰበው ከባድ ባለመሆኑ እንዲሞክሩት ታበረታታለች። ስፔሲፊካሊ የኮምፒዩተር ፊልድ ብዙ ሴቶች የሉበትም። የኖሌጅ ወይም የአቅም ጉዳይ አይደለም ግን على هناك فرصة للتعامل نومي تايوت في يحتاجون إلى التعامل معهم ويعطونهم فرصة للتعامل معهم አያቱም ለነሱ ብለው እንጂ ምንም ችግር ለሴቶች ይሄን ከባድ አይደለም፣ ማይችሉት ነገር አይደለም። በጣም ነው ጥሩ ፊልድ ነው። ብዙ ስራዎች አሉ፣ ብዙ ስራዎች ኦፖርቹኒቲዎች አሉ። ጥሩ ክፍያ አለው። ሞር ሴቶች ከሀገራችን ቢጀምሩ ደስ ይለኛል። አይ ነው ኢኒሺቲቮች አሉ ወጣቶች ሴቶችን በዛ ፊልድ ለማስገባት እና ለማስተማር ሞር ሴቶች ቢመርቱ ደስ ይለኛል። በተጨማሪም ግንባታዎች በሚካሄዱባቸው ቦታዎች ላይ የአየር ብክለትን ለመቀነስ እጽዋትን በመትከል አስተዋጽኦ ማበርከት እንደሚቻልም አስታውሳለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። አድማጮች ለምሽቱ የያዝናቸው ዝግጅቶች እነዚህ ነበሩ። አብረናችሁ ያመሸነው ነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና፣ እኔም ፕሮግራሙን በመምራት የቆየሁት ስመኝሽ የቆየ ነበር። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን እንዲሁም በትዊተር ገጻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። ንጉሱ ታምሬ የመሰነባበቻ አንድ ሙዚቃ ከስቱዲዮ ይጋብዘናል። የነገ ሰው ይበለን። መልካም ምሽት። i will you, so thank you